በታላቅ ድምቀት በአራዳ ጊዮርጊስ አደባባይ የታሪኩ ባለቤት በሆኑት በዳግማዊ አጼ ምኒልክ ሐውልት ዙሪያ ተከብሯል። ቀድሞ ከነበረው ሥርዓት የዘንድሮውን ለየት የሚያደርገው ይላሉ የጥንታዊት ኢትዮጵያ ጀግኖች ማህበር ፕሬዚዳንት ልጅ ዳንኤል መስፍንጆቴ እንደምታዩት ያለፈው ዓመት አበባ አስቀምጦ የመሄድ ብቻ ነበር። በአሁኑ ዓመት ግን የውጭ ሀገር ዲፕሎማቶችና የኤዩም እንግዶች እንዲመጡ ግብዣ ተደርገዋል። በድጋሚ አሁንም በዚህ ዓመት ላይ አፈ ጉባኤው አቶ አባዱላ ገመዳ ናቸው። እንደ በፊቱ አበባ ማስቀመጥ ብቻ ሳይሆን ድንኳኑም ለየት ያደርገዋል። በታርበኞቹንም ተሻለ ቦታ እንዲሰጣቸው ተደርገዋል። ሌላው በጣም ልዩ የሚያደርገው ምንድን ነው? በትላንትና ዕለት ከውጭ ጉዳይ ሚኒስትር በደረሰን ወረቀት ዜና የጣሊያኑ ፕሬዚዳንት ኢትዮጵያ በሚመጣው 13 ቀን ውስጥ እንደሚመጣና በድል ሐውልታችን ላይ አበባ እንደሚያስቀምጥ ስለተነገረን ለእኛ ትልቅ ደስታ እንደተሰማን ነው። ከዚህ በዘለለ የታሪኩ ባለቤት መላው የኢትዮጵያ ህዝብ ሆኖ ሳለ ምን ያህል ሳይዛባ ትክክለኛውን እንዲረዳው ተደርጓል። ይህ በዓል እንደምታውቁት የዛሬ መቶ ሀያ ዓመት ስለሆነ በዚህ በመቶ ሀያ ዓመት ጊዜ ውስጥ የተረፉም ያሉም አይኖሩ። ግን በትልቁ ሊሊ ሆቴል ፓናል ዲስካሽን ስለ አድዋ ተደርጓል በአቶ ጌታቸው ረዳ የተመራ በመንግስት ኮሚኒኬሽን ብዙ ተሳታፊ ነበረ። ያ ውይይት በራዲዮንም በቴሌቪዥንም ተተላልፈዋል። እንግዲህ እኛ በጥንታዊ ጀግኖች አርበኞች ማህበር ይህ በዓል የኢትዮጵያውያኖች ብቻ እንዳልሆነና የጥቁር ህዝቦች በተለይ ደግሞ በጊዜው የነበረው በኤሻም በፋሪስ አሜሪካን አገርም ያሉትን ሁሉ የሚያካትት ስለሆነ ይህ በዓል አብሮ መከበር አለበት እያልን እያንጸባረቅን ነው። ኢጣሊያዊው ርዕሰ ብሔር ይፋዊ ጉብኝት በኢትዮጵያ የሚያደርጉ ከሆነ የፋሽስቱ ግራዚያኒ በትውልድ ስፍራው በኢጣሊያ ሐውልቱ፣ መገንባቱ በየአቅጣጫው ቁጣን ቀስቅሷል። ለወደመው ንብረት በቂ ካሳ፣ ህዝብን ይቅርታ የመጠየቅ ጉዳይ አብሮ አይነሳ ይሆን። ምንድነው? እውነቱን እንነጋገር ካልን የአክሱምን ሐውልት በጭቅጭቅና በቁጣ ወይንም በመጎትጎት የመጣ አይደለም፣ በዲፕሎማሲ ነው የመጣው። የጣሊያን ፕሬዚዳንት ለመጀመሪያ ጊዜ ኢትዮጵያን መጥቶ ሲጎበኝ ለዚህ ትውልድ ልዩ አይነት ምልክት ያስተላልፋል ብዬ ገምታለሁ። የግራዚየንም ሆነ የቫቲካኑ የይቅርታ የመጠየቅ ጉዳይ የጣሊያን መንግስት ከሮማን ኤምፓየር ጊዜ ጀምሮ ትልቅነቱን ሲያሳየ የነበረ ኢትዮጵያ ላይ ለተደረገው ችግሮች ኢትዮጵያ ላይ ለተደረገው ጭፍጨፋ ራሱ አውቆ እርምጃ ይወስድበታል፣ የሚል ግምት አለን። ኢትዮጵያውያን የወጣቶቹ ትውልድ ይህንን እለት ለመሆኑ እንዴት ያዩታል? ስለ አድዋ መግለጽ የሚችለው ነገር የጥቁሮች ህዝቦች ሁሉ መመኪያ ነው። ብዙ ነገር ፋና የቀደድንበት ነው እና ይሄ አሁን ላለው ትውልድም ሆነ ለቀጣዩ እንዲሁም ኢነርጂ መሆን ይችላል። ምክንያቱም መነሻችን ማወቅ መቻላችን ለሚቀጥለው ጥሩ ጊዜ ሆነናል ብዬ አምናለው። አሸናፊነት ነው አድዋ፣ ለሴቶችም፣ ለወንዶችም፣ ለኢትዮጵያነትም፣ ለአፍሪካ አድዋ በደመ ሰማዕትነት የተገኘ ድል ነው። አድዋ ከሚታሰበው በላይ በጣም ከባድ የሆነ የጥቁር ድል ነው። በዛን ጊዜ ማይታሰብ የሆነ ድል ነው ብለን ማስበው አሁን ላይ መሆነን ስናስበው ሁልጊዜ ለአይመሯችን በቃ አንዳንዴ እውነት ነው ይሄ ነገር ለማመኑ ላይ ይከብዳል። ካለውንትን ነገርና ከዛ ባሻገር ግን ትልቁ የመንፈስ ጥንካሬና ጽናትን እንማርባቸዋለን። ትልቅ ድል ነው። አዶ መቸስ ልጅ የእናቱ ልጅ ነው ዞሮ ዞሮና የግድ ነው። ከሴቶችም እኩል የሆነ አስተዋጽኦ የግድ ይላል። እና ደግሞ ያስተማሩን እናቶቻችንን አይደል እንዴ? ስለዚህ ትልቅ አርአያ ናቸው ለኛ። ያንን መከተል ምንም ማያወላውል ነገር ነው። ወጣት ተማሪዎች በተነሳሳሽነት ባረራ ጊዮርጊስ አደባባይ ላይ ለተሰበሰበው ህዝብ አድዋን በመዘከር ትርኢት አሳይተዋል። ጌታቸው ተድላሊ ጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ